የወጣቶች አለም እንደ ተባበሩት መንግስታት ድርጅት መረጃ በዚህ በጎርጎሮሳውያን 2015 ዓ.ም ብቻ ወደ 7 ሺህ የሚጠጉ አፍሪቃውያን በአደገኛው የባህር ጉዞ ተሰደዋል አብዛኞቹ በትናንሽና በሰዎች በተጨናነቁ ጀልባዎች ነበር የተጓዙት። ስደተኞቹ ከኤርትራ መንግስት አሰቃቂ የሰብአዊ መብት ጥሰቶች፣ ናይጄሪያ ውስጥ ከሚፈጸመው የቦኮ ሀራም የሽብር ጥቃት፣ መፍትሄ ካጣው የደቡብ ሱዳን የእርስ በርስ ጦርነት ከለላ ለማግኘት ወይም በአጠቃላይ የተሻለ ሕይወት ፍለጋ ነው ወደ አውሮፓ የሚሸሹት። በተለይ በበርካታ የአፍሪካ ሀገራት ውስጥ የወጣት ስራ አጥነት አንዱና ዋነኛ ምክንያት ሲሆን ይህም ወደፊት ሊባባስ እንደሚችል ነው በቀው በአፍሪቃ እንደ አውሮፓውያን አቆጣጠር እስከ 2050 ዓ ምት የህዝብ ቁጥር 2 ቢሊዮን ሊደርስ እንደሚችል ይገመታል። ከዚህም ገሚሱ እድሜው ከ18 ዓመት በታች ይሆናል። በመቶዎች የሚቆጠሩ ወጣት አፍሪቃውያን ባለፈው በኢትዮጵያውያን 2007 ዓ ምት ብቻ ወደ አውሮፓ ለመጓዝ ሲሞክሩ ባህር ሰምጠው ሞተዋል። አንዳንድ ጠበብት እንዲያውም ባህር ሰምጠው ከሚሞቱት ይልቅ ህይወታቸው በሰሐራ በረሃ ተቀይቶ የሚቀሩት እንደሚበልጥ ይናገራሉ። ይሁንና ለዚህ አይነቱ እልቂት የሟሾቹ ስደተኞች ሀገራት ባለስልጣናት እምብዛም ትኩረት ሰጥተው ሲናገሩ አይሰማም ነበር። ከሁለት ሳምንታት ግድማ በፊት ጀርመን በርሊን ከተማ በተካሄደው ዓለም አቀፉ የአፍሪቃ የኢኮኖሚ መድረክ ላይ የተገኙ ፖለቲከኞችና ባለስልጣናት ግን ይህ ክስተት በቸልታ ሊታለፍ እንደማይገባ ነው ያሳሰቡት። በመገናኛ ብዙኃን የተሰራጨውን ቀይ ቲሸርት ለብሶ ባህር ዳር ሞቶ የተገኘውን ሶሪያዊ ሕፃን የአይላን ኮርዲ ፎቶን የተመለከቱት የጋናው ፕሬዚደንት ጆን ድራማኒ ማሃማ የሕፃኑ እጣ ፋንታ የበርካታ አፍሪቃውያንም ሊሆን እንደሚችል እንዲህ በማለት ነው የገለጹት። ያ ልጅ፣ ያ ባህር የተፋው ሰውነት በዚህ ዓመት ብቻ በሌላ የባህር ዳርቻና በሌላ ጊዜ ሰምጠው ከሞቱት በርካታ አፍሪቃውያን ልጆች አንዱ ሊሆን ይችላል። ጀርመን ወደ ሀገሯ በዚህ በጎርጎሮሲያዊው 2015 በጠቅላላው ይገባሉ ብላ ከምትጠብቃቸው 800000 ግድማ ስደተኞች ከ15 እስከ 20 ከመቶ የሚሆኑት አፍሪቃውያን እንደሚሆኑ ይታመናል። የቀድሞው የጀርመን ፕሬዚደንት ሆስት ኮላ በዚሁ ስብሰባ ለአፍሪቃ መንግስታት በርካታ ጥያቄዎችና አስተያየቶች ነበሯቸው። አንዳንድ የአፍሪቃ መሪዎች ለምንድን ነው በርካታ ወጣቶች ከሀገራቸው ለመውጣት እያሉ ሕይወታቸውን አደጋ ላይ እንደሚጥሉ ሊረዱ ያልቻሉት? የወጣቶቹን የወደፊት እድል ለማሻሻል ምን ሐሳብ አቅርበዋል? ምን አይነት ጥረትስ አድርገዋል? የሆርስት ኮለር መልእክት ይህ ብቻ አልነበረም። በርካታ የአፍሪቃ ፖለቲከኞች ሕዝባቸውን አግተው ይይዛሉ። በርካታ ፖለቲከኞች ራሳቸውን ሰለባ አድርገው የሚቆጥሩበትን ሁኔታ ራሳቸው ለፈጠሩት ስህተት እንደ ማምለጫ ምክንያት ያቀርባሉ። በርካታ የአፍሪቃ ፖለቲከኞች የራሳቸውን ፍሬ አልባ ጉራ ለመሸፈን ሲሉ የምዕራባውያንን አስመሳይነት ይተቻሉ። የአፍሪቃ ወጣቶችን የወደፊት እድል ለማሻሻል ይቻል ዘንድ ወደፊት ከአፍሪቃ መንግስታት ጋር በትብብር መስራት አስፈላጊ መሆኑን የጀርመን የልማት ሚኒስትር ጊያርድ ሚለር ተናግረዋል። ለሴቶችና ለልጃገረዶች በአጠቃላይ ለወጣቶች የማሰልጠኛ ተቋማትን በጋራ መጀመር እንችላለን፣ መጀመርም ይኖርብናል። ተሳክቶለት አውሮፓ የሚገባው የአፍሪቃ ስደተኛ ቁጥር በአህጉሩ ከተሰደደው ስደተኛ ቁጥር ጋር ሲነጻጸር አናሳ ነው። ብዛው በሀገሪቱ የተፈናቀሉ ወይም ወደ ጎረቤት ሀገራት የተሰደዱ አፍሪቃውያን ቁጥር 15 ሚሊዮን እንደሚደርስ ይገመታል። ዋነኞቹ የስደት ምክንያቶች ጦርነትና በሀገሪቱ የሚፈጸሙ ሌሎች የኃይል እርምጃዎች ናቸው። ታዲያ በእነዚህና በሌሎች ምክንያቶች ተስፋ የቆረጡት አፍሪካውያን ቁጥር እንዳይጨምር ምን መደረግ ይኖርበታል? ማዕከላዊው አሰራር የሚፍታታበትና ክልሎች የበለጠ ኃላፊነት የሚወስዱበት ማበረታቻ መጠናከር አለበት። ልማቱ በየቦታው የተስተካከለ እንዲሆን ከተፈለገ በአካባቢው መሰረተ ልማቶች መስፋፋት አለባቸው። መሰረተ ልማት ከሌለ ወጣቶቹ ይሸሻሉ። የኃይል አገልግሎት፣ የመጠጥ ውሃና መንገዶች ያስፈልጋሉ። የአካባቢው ነዋሪዎች የተሻለ ሕይወት እንዲመሩ በገጠሩ አካባቢ የሕክምና አገልግሎት ያስፈልጋል ይላሉ። የቶጎ የልማትና የወጣቶች ሚኒስትር ቪክቶሪ ቶምጋህ ዶግቤ በምዕራብ አፍሪቃዊቷ ሀገር ባለፈው ዓመት 4000 ሰዎች ተደራጅተው ብድር አግኝተዋል። ይህም ብድር ውድ እንዳልነበርና ለኢኮኖሚው እድገት በጎ ሚና እንደተጫወተ ዶግቤ ገልጸዋል። የንግዱ መስክ ካልተስተካከለ ወጣቶች መሰደዳቸው አይቀሬ ነው የሚሉት ደግሞ ካሲ ዦን ክሎድ ብሮ ናቸው፣ የኮት ዲቫሩ የኢንዱስትሪ ሚኒስትር። እያንዳንዱ ማህበረሰብ መጠነኛም ቢሆን የትምህርት፣ የጤና ጥበቃ እንዲሁም ለወጣቶቹ አነስተኛ ብድር የመስጠት አቅም ሊኖረው ይገባል። ጉባኤውን በጥሞና ሲከታተል የቆየው የቡርኪናፋሶ ወጣት ሁሴኒ አድራጉ ደግሞ በአሁኑ ሰዓት በጀርመን ሀገር በዲሞክራሲያዊ አመራርና ሲቪል ማህበረሰብ ላይ የሁለተኛ ዲግሪ ትምህርቱን በመከታተል ላይ ይገኛል። ወጣቱ የአፍሪካውያን ስደተኞች ምክንያት ይገባዋል። ችግሩ ወጣቱ የፖለቲካ አካል ሲሆን አይስተዋልም። ፖለቲከኞችን ተቃውመው አደባባይ የሚወጡትን ሰዎች የተመለከትን እንደሆን ወጣቶች ናቸው። ግራ ሲገባቸውና ሲበሳጩ ይታያል። ስራ አግኝተው የማህበረሰቡ አካል መሆን አለባቸው። ከፖለቲካው መገለል የለባቸውም። በፖለቲካው መስክ ሕዝቡ እንዲሳተፍ እድል ሊሰጠው ይገባል። አድራጎ ትምህርቱን ጀርመን ሀገር ተምሮ እንደጨረሰ ወደ ሀገሩ መመለስ ይፈልጋል። ወደ ጀርመን የተሰደዱ አፍሪካውያን ወይም የሌላ ሀገር ዜጎች አውሮፓ እንደደረሱ ተገን ከመጠየቁ ባሻገር በርካታ ፈተናዎች ይጠብቋቸዋል። ወጣት ስደተኞች የቋንቋ ችሎታ ስለሌላቸው በቀጥታ ትምህርት ቤት ሊገቡ አይችሉም ለተማሩትም ስደተኞች ቢሆን ጀርመን የስራ ፍቃድ ወዲያው አትሰጥም የጀርመን የስራ ጉዳዮች ሚኒስትር ወይዘሮ አንድሪስ ናህለስ መፍትሄ የሚሉት ሰዎች ተሰደው ከሚመጡ ይልቅ በየአመቱ ለ20ሺ ስራ ፈላጊ የቦልካን ሀገራት ዜጎች በህጋዊ መንገድ ወደ ጀርመን የሚመጡበትን መንገድ ማመቻቸት ነው ይህ እንደ መቄዶንያ አልባኒያ፣ ሰርቢያ ከመሳሰሉት የምስራቅ አውሮፓ ሀገራት ወደ ጀርመን የሚመጡትን ስደተኞች ይመለከታል። ጀርመን ሀገር 600,000 ያህል የሰው ኃይል መጉደሉን ከግምት በማስገባት ጀርመን ለሚገቡ ስደተኞች የስራ ዕድል በማመቻቸት ለሁሉም ጥሩ እድል መፍጠር ይቻላል የሚሉት ደግሞ በጀርመን የተገን ጠያቂዎች ጉዳይ ላይ ያተኮሩት የምጣኔ ሀብት ምሁር ዶክተር ጊዶ ጋይስ ናቸው። እነዚህ የተማሩና ሀገራቸው ቀጣሪ ያጡ ሰዎች የጊዜ ገደብ ያረፈበት ስራ እድል ሊያገኙ ይገባል ባይ ናቸው። ባለሙያዎቹ ለአምስት ዓመታት ጀርመንን ካገለገሉ በኋላ ወደ ሀገራቸው መመለስ ይኖርባቸዋል። ካለፈው ጥር ወር አንስቶ በተከተሉት ስድስት ወራት ውስጥ ጀርመን ውስጥ ከቦልካን ሀገራት ወደ ጀርመን የተሰደዱት ዜጎች ከሶሪያ ስደተኞች ይበልጥ ነበር። እንደዚያም ሆኖ አሁን ድረስ በርካታ የቦልካን ሀገራት ነዋሪዎች ወደ ጀርመን ይሰደዳሉ። ጦርነት ካለበት አካባቢ ያልመጡ እነዚህ ስደተኞች የተሻለ የኢኮኖሚ እድል ለማግኘት ነው የሚሰደዱት። ጀርመን ሀገሯ በገቡ የአፍሪቃ ስደተኞች ላይ ምን አይነት እርምጃ እንደምትወስድ ባይታወቅም የአውሮፓ ህብረት በሰብአዊ መብት ጥሰት ክፉኛ ከሚወቀሱት አንዳንድ የአፍሪቃ መንግስታት ጋር አብሮ በትብብር መስራትን ለጊዜው መፍትሄ ይሆናል ብሎ ይዟል። ትብብሩ በምን መልኩ እንደሚካሄድ ግን አሁንም ገና እያነጋገረና እያከራከረ ይገኛል። አድማጮች፣ በዚሁ ርዕሰ ጉዳይ ላይ አንዳንድ የአፍሪቃ መሪዎች የወጣቶቹን የወደፊት እድል ለማሻሻል ምን ሀሳብ አቅርበዋል? ምን አይነትስ ጥረት አድርገዋል? በማለት የቀድሞ የጀርመን ፕሬዚደንት ሆስት ኮለር ያቀረቡት ጥያቄ ላይ የፌስቡክ ታዳሚዎቻችን አስተያየትን ጠይቀን ከደረሱን መልእክቶች መካከል እሸት ፌንታ፣ መጀመሪያም እኮ የአፍሪቃ መሪዎች ለራሳቸው ጥቅም ለስልጣን ብለው እንጂ መች ለህዝቡ ቆሙና እያለ ሲቀጥል፣ ዳቪድ ጆን የተባለው ደግሞ አፍሪቃውያን በሀገራቸው ጥረው ግረው ከመስራት ይልቅ ሌሎች በሰሩላቸው ለመኖር ነው የሚፈልጉት። አውሮጳውያንም ብዙ ችግር አሳልፈው ነው እዚህ የደረሱት። አምባገነን መሪዎች እንዳሉ ይታወቃል። እነሱ እነሱን ታግለን መጣልና በሀገራችን ስርተን መኖር እንጂ ስደት መፍትሄ አይደለም ብሏል። ኤልያስ ማሙ ደግሞ እንደ አለመታደል ሆኖ አብዛኛው የአፍሪቃ መሪዎች የሚጨነቁት ስለ ስልጣናቸው እንጂ ስለ ስደት፣ እድገት፣ ዲሞክራሲ፣ የህዝቦች ተጠቃሚነት ዋጋ አይሰጡም ብሏል። አፍሪቃ የረሳቻቸው ወጣቶችና ስደት በሚል ርዕስ የቀረበው የወጣቶች ዓለም ዝግጅት የእስካሁኑ ነበር። ዲደብሊው አምሃሪክ የፌስቡክ ገጻችን ላይ በመግባት ሌሎች የሰጡትን አስተያየትም መከታተል ትችላላችሁ። ልደት አበበ ነኝ። ጤና ይስጥልኝ።